እየተወሰዱ ያሉ የሀይል እርምጃዎችና ሌሎቹም ለኢትዮጵያ ወቅታዊ ሁኔታ መፍትሄ ሊሆኑ እንደማይችሉ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሎኒስኪ አስታወቁ። ረዳት ሚኒስትሩ እንዳሉት የጸጥታ ሀይሎች ከመጠን ያለፈ ሀይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል፣ እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። የኢትዮጵያ መንግስት ሰላማዊ ሰልፍ ቹ ሰላማዊ ያልነበሩም ነው ያለው። እስክንድር ፍሬው ተከታዩን አድርሶናል። ጥቂቶቹ ሰልፎች ለብጥብጥ መሳሪያነት ጥቅም ላይ ውለው ይሆናል ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳይ ረዳት ሚኒስትር ቶም ማሊኖውስኪ፣ አብዛኛዎቹ የሰልፉ ተሳታፊዎች ግን በኢትዮጵያ ህገ መንግስት የሰፈረውን ሀሳብን የመግለጽ መብት እየተጠቀሙ እንደነበር እናምናለን ብለዋል። ኢትዮጵያ የውጭ ስጋቶች እንዳሉባት እንደሚረዱም ጠቅሰዋል። አልሸባብን መዋጋቷንም በምሳሌነት አስታውሰዋል። ከኢትዮጵያ ውጭ ያሉ ያሏቸውን በስም ያልጠቀሷቸውን ግለሰቦችና ቡድኖችም አንስተዋል ተገልጿል። እርሳቸው እንዳሉት ሰብአዊ መብትን በማያከብሩ አገሮች ዘወትር የሚደገፉት እነዚህ ቡድኖች አንዳንዴ መንግስትን በኃይል የመጣል ጥሪ ያቀርባሉ። ዩናይትድ ስቴትስ እንደ ኢትዮጵያ ሁሉ ይሄንን መንግስትን በኃይል የመጣል ጥሪ እንደምታወግዝም ገልጸዋል። ይህም ሆኖ ግን ረዳት ሚኒስትሩ እንደጠቆሙት እየተካሄዱ ያሉትን ሰልፎች በሙሉ ከውጭ ጠላቶች ጋር ማያያዝ አይቻልም። በሺዎች የሚቆጠሩ ሰዎች በበርካታ ቦታዎችና በተለያዩ ክልሎች ሰልፍ ሲወጡ የውጭ ጠላቶች ስራ ነው በሚል ማጣጣል አይቻልም ነው ያሉት። የኢትዮጵያ ባለስልጣናት ተገቢ ብሶቶች ያሏቸውን የሰልፈኞች ጥያቄዎች ለመመለስ እየሰሩ መሆኑን ረዳት ሚኒስትሩ አመልክተዋል። እንዲህም ሆኖ አሜሪካዊው ረዳት ሚኒስትር እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል፣ እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። ረዳት ሚኒስትሩ እንደሚያምኑት ኃይል መጠቀም አንዳንድ ሰልፎችን ለጊዜው ሊገታ ይችላል። ተመልሰው ሲወጡ ግን ለመደራደር ዝግጁ ያልሆኑ ያደርጋቸዋል። በሺዎች የሚቆጠሩ ኢትዮጵያውያን በሰልፎቹ ተሳትፈዋል በሚል ጥርጣሬ በስር ላይ እንደሚገኙ እናምናለን ሲሉም ይቀጥላሉ። ነገር ግን እርሳቸው እንዳሉት አብዛኛዎቹ ፍርድ ቤት አልቀረቡም፣ የህግ አማካሪ አላገኙም፣ በይፋም ክስ አልተመሰረተባቸውም። አሜሪካዊው ረዳት ሚኒስትር ስለ ተቃዋሚ ፓርቲዎችና ሲቪክ ማህበራትም አንስተዋል። እርሳቸው እንዳሉት የተቃዋሚ መሪዎችን ማሰርና የሲቪክ ማህበራትን መገደብ ሰዎችን ለተቃውሞ ከመውጣት አያግድም። ይልቁን መሪ የሌላቸውን እንቅስቃሴዎች ይፈጥርና መንግስትንም ለሰላማዊ መፍትሄ አብሮ የሚያደራድር አካል ያሳጠዋል። ማሊኖስኪ አክለውም የኢንተርኔት አገልግሎት የተዘጋባቸውን አጋጣሚዎች ጠቅሰዋል። በእርሳቸው አባባል የኢንተርኔት አገልግሎትን መዝጋት ተቃዋሚዎችን ዝም አያሰኝም። ይልቁን የውጭ ኢንቨስተሮችንና ቱሪስቶችን ያሸሻል። የበለጡ ነጻ ድምፆች በመንግስት በፓርላማውና በማህበረሰቡ ቢኖሩና የሲቪክ ማህበራትም ህዝባዊ ብሶቶችን ቢያስተጋቡ የፖሊሲ ሀሳቦችንም ቢያቀርቡ ኢትዮጵያ የበለጠ ጠንካራ ትሆናለች ሲሉም አስረድተዋል። እናም የኢትዮጵያ ቀጣይ ታላቅ ብሔራዊ ተግባር ሁሉን የሚያሳትፍ የፖለቲካ ምህዳር የመፍጠር ጉዳይ እንደሆነ ጠቁመዋል። ያጠቃለሉትም ከሽብርና ከረሃብ ቀናት ተነስታ ኢትዮጵያ ምን ያህል ርቀት እንደተጓዘች ስናስብ ህዝቦቿ ይሄንም ፈተና እንደሚወጡ እርግጠኞች ነን በማለት ነው። የኢትዮጵያ መንግስት በአሜሪካዊው ረዳት ሚኒስትር የተሰነዘሩትን ሀሳቦች በተመለከተ ምላሽ ሰጥቷል። በመጀመሪያ ደረጃ ሰልፎቹ በትክክልም ሰላማዊ ነበሩ ወይ ከሚለው ብንነሳ፣ በተደጋጋሚ እንደገለጽ ነው ሰልፎቹ ባለቤት የሌላቸው ሰልፎች ናቸው። በሰላማዊ ሰልፍ ሰበብ በሀገራችን ሰላም እንዳይኖር መረጋጋት እንዳይኖር ነውጥ እንዲፈጠር በማድረግ በተለይም ማህበራዊ ሚዲያን በመጠቀም አውሮፓና አሜሪካ ተቀምጠው የሚያንቀሳቅሱት እንዲሁም የሰልፍ መርሃ ግብር ጭምር የሚያወጡበት ማለት ነው። በዚህን ቀን በዚህ ቦታ እዚህ እዚህ ከተማ ላይ ሰልፍ ይካሄዳል ውጣ፣ ቀጥሎ እዚህ ከተማ ላይ ነው የሚካሄደው፣ እዚህ ቦታ ላይ ነው የሚካሄደው በሚል ባለቤት የሌላቸው ሰልፎች፣ ጊዜያቸው በአግባቡ ቦታቸው የማይታወቅ ሁኔታዎችን ያላሟሉ ሰልፎች እና በሰላማዊ ሰልፍ ሰበብ ሁከት የሚከናወንበት ሁኔታ ነው የነበረውና በዚህ ረገድ ስናይ ሰልፎቹ ሰላማዊ ናቸው ብሎ መውሰድ አይቻልም። የጦር መሳሪያ ጭምር ተይዞ የሚወጣባቸው ናቸው። ቦምብ የሚወረወርባቸው ሰልፎች ናቸው። እንዲሁም መልእክቶቹንም ስናይ ህዝብን ከህዝብ የሚያጋጩ፣ ነውጥን የሚቀሰቅሱ መልእክቶች ናቸው። በዚህ ውስጥ ደግሞ መሳተፍ ሰላማዊ የሚያሰኝ ነው ብዬ አላምንም። ትክክልም አይደለም። አንዱ እሱ ነው። ሁለተኛ እነዚህ ሰልፎች የአብዛኛውን ህብረተሰቡን አስተሳሰብ የሚወክሉ አይደሉም። ጥቂት የተለየ አላማ ያላቸው እቺ ሀገር አሁን ባለው እድገት እና ሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው። ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው አላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ማንም አይታሰረምም። ይሄ ደግሞ ህገ መንግስታዊ ስርአቱ በግልጽ የደነገገበት ሁኔታ ነው ያለው። በተጨባጭም ይህንኑ ነው የምናየው ነው ምለው። እዚህ ላይ ግን እርስዎ ያሉትን እርሳቸውም ጠቅሰውታል። ለምሳሌ መንግስትን በሀይል ለመጣል የሚፈልጉ ግለሰቦችና ቡድኖች እንዳሉ ያንን መንግስትን በሀይል መጣሉን የአሜሪካ መንግስትም እንደማይደግፈው ፕሬዚዳንት ኦባማም በኢትዮጵያ ውስጥ ባደረጉት ጉብኝት ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በሰጡት መግለጫ ይህንኑ አቋም አንጸባርቀዋል። በሀይል መንግስትን ለመጣል የሚደረግን ሙከራ ወይም እንቅስቃሴ አንደግፍም ብለዋል። ነገር ግን በሺዎች የሚቆጠሩ ሰዎች በበርካታ ቦታዎች በተለያዩ ክልሎች ሰልፍ ሲወጡ እነዚህን ሁሉ የውጭ ኃይሎች ያቀነባበሩት ነው ተብሎ ማጣጣል አይቻልም ይላሉ። መንግስት ራሱ እንዳረጋገጠው ከህዝብም ጋር ተዋይቶ በቅድ መልክም በአቅጣጫ መልክም በግልጽ እንዳስቀመጠው እዚህም እዛም የሚነሱ ከመልካም አስተዳደር ጋር በተገናኘ እርካታ እንደሌለ በግልጽ ይታወቃል። ህዝቡ የሚያነሳቸው ጥያቄዎች አሉ። ከዚህ ጋር በተገናኘ ነገር ግን የህዝብን ሰላማዊ እንቅስቃሴ በመቀማት ወደ ራሳቸው አጀንዳ ደግሞ የወሰዱ ኃይሎች አሉ። ይሄ ግልጽ ነው። ስለዚህ ነውጡን ይፈልጉታል። ራሱን ይሄንን ነውጥ ማን ነው የተቆጣጠረው ብለን ስናይ፣ መንግስት ከራሱ ከህዝቡ ጋር በጋራ በመሆኑ ነው የተቆጣጠረው። ለዜጎቹ ኃላፊነት የሚሰማው መንግስት ነው ኢትዮጵያ ውስጥ ያለው። በህግ የበላይነት የሚመራ መንግስት ነው ያለው። ስለዚህ ወደ ውስጤ ማየት አለብኝ ብሎ የሚያስብ መንግስት ነው ያለው። ከዚህ ጋር በተገናኘ አሁንም ልክ እንደዚህ ቀደሙ ማለት ነው መንግስት ከህዝቡ ጋር ቁጭ ብሎ በመነጋገር አሉ የሚላቸውን ችግሮች ህዝቡ ሰላማዊ በሆነ መልኩ አንስቶ ከመንግስት ጋር በጋራ ሆነው የሚፈቱበት ሁኔታ ነው ያለው። በቀጣይ አሁን ልክ እንደተጀመረው ከምሁራን ጋር ውይይቶች አሉ ከአርሶ አደሮች ጋር ውይይቶች አሉ። ከተማሪዎች ጋር ውይይት ይደረጋል። ከመምህራን ጋር ውይይት ይደረጋል። በዚች ሀገር ሰላም፣ ልማት ውስጥ ያገባኛል ከሚሉ አካላት ጋር በሙሉ ውይይት የሚደረግበት ሁኔታ ነው ያለው። ስለዚህ ለውይይት ሁልጊዜ መንግስት ክፍት ነው። በዚህ መልኩ እየተንቀሳቀሰ ያለበት ሁኔታ ነው የሚል ነው ያለኝ። እንግዲህ ወደ ሌላ ጥያቄ ልውሰድ፣ ወጥ የመጨረሻ አድርገዋለሁ። አቶ መሀመድ ቅድም ነካክተውታል። ይህንንም እሳቸው ከጠቀሷቸው ነጥቦች መካከል የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን ቀጥለዋል የሚል ነው አንዱ። በርካቶች እየሞቱ እየቆሰሉ እየታሰሩ የሚገኛሉ ብለዋል። መንግስትም የጸጥታ ኃይሎችም የሀገራችንን ቀጣይ ሰላም እና ልማት በትክክለኛው አቅጣጫ እንዲጓዝ ከፍተኛ ኃላፊነት አለባቸው። መንግስትና የጸጥታ ኃይሎች በዚህ መልኩ ኃላፊነታቸውን የማይወጡ ከሆነ በሀገራችን ነውጥ የሚራዘምበት ስርዓት አልበኝነት የሚሰፍንበት ሁኔታ ነው የሚኖረው። ይሄ ደግሞ ለማንም የሚጠቅም አይደለም። የሀገርን አንድነት የሚያናጋ በሕዝቦች መካከልም መጠራጠር የሚፈጥር የመቻቻል ተፋቅሮ የመኖር ተከባብሮ የመኖር እሴታችንን የሚንድ ብሎም የሀገራችንን ቀጣይ እድገት ጥያቄ ምልክት ውስጥ የሚከት ነው የሚሆነው። በሀገራችን ያለው ወቅታዊ ሰላም እንዲናጋ የሚፈልጉ የሚንቀሳቀሱ በርካታ ውጫዊም ውስጣዊም ሀይሎች አሉ። ግልጽ በሆነ መልኩ እና ድብቅ በሆነ መልኩ የሚንቀሳቀሱ እነዚህን ኃይሎች የመቆጣጠር የህዝብን ሰላም ደግሞ የማስጠበቅ ኃላፊነት መንግስት አለበት። በዚህ ረገድ የጸጥታ ኃይሉ በሚንቀሳቀስበት ወቅት ባለፈውም እንዳየነው ራሱን ጭምር መስዋዕት አድርጎ ራሱን አደጋ ላይ ጥሎ የህዝብን ሰላም ለማስከበር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ህግ ከሚፈቅድለት ውጪ የሚወስደው እርምጃ አይኖርም። ህግ ይገድበዋል። በህግ የበላይነት ስር የምንተዳደር በህዝብ የበላይነት ስር ሆነን ለህግ ተገዥ የሆንን ኃይሎች ነን። እዚህ ሀገር ውስጥ ያለ ነውና ከገደብ በላይ የሆነ እርምጃ የሚወስድበት ሁኔታ አይኖርም በፍጹም። አቶ መሐመድ ሰይድ፣ በመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀኔራል፣ በጣም ነው የማመሰግነው ስለ ጊዜዎት። እኔም አመሰግናለሁ።